አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ማንተጋፍቶት ስለሺ ስለ የዕለቱ ተረኛ ነው። መልካም ቆይታ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና፣ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስቱን በበርካታ ጉዳዮች ከሰሰም የኢትዮጵያ መንግስት የፈረመውን የፕሪቶሪያ ስምምነት ውል ከማክበር ይልቅ በተቃራኒ ትግራይን የሁከት ማዕከል ለማድረግ አጠናክሮ መቀጠል መርጧል ሲል ህወሓት በሳምንታዊ መግለጫው ጠቅሷል። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትእዛዝ ከካሊፎርኒያ ግዛት ተግባራዊ የሆነው የስደተኞች አሰሳ ተቃውሞ ቢያጭርም ለሶስተኛ ተከታታይ ቀን ቀጥሏል። የስደተኞች አሰሳውና ከግዛቲቱ ጥያቄ ውጪ ውጭ 300 ግድም የብሔራዊ ዘብ መሰማራታቸው በጸጥታ አስከባሪዎችና ሰልፈኞች መካከል ግጭቱን አባብሷል። የእርዳታ ቁሳቁሶችን በጋዛ ሰርጥ ላሉ ነዋሪዎች ጭና የቀዘፈች እቃ ጫይ መርከብ ከአንድ ቀን ጉዞ በኋላ ከመጨረሻ ግቧ ከመድረሷ ትንሽ ቀደም ብሎ በእስራኤል ጦር እንድትቆም ተደረገ። መርከቢቱ ላይ ስዊድናዊቷ አራማጅ ግሬታ ቱንበርግ እና ሌሎች አክቲቪስቶች ተሳፍረው ነበር። ዜናው በዝርዝር የኢትዮጵያ መንግስት የፈረመውን የፕሪቶሪያ ስምምነት ውል ከማክበር ይልቅ በተቃራኒ ትግራይን የሁከት ማዕከል ለማድረግ አጠናክሮ መቀጠል መርጧል ሲል ህዝባዊ ወያኔ ሓርነት ትግራይ በምህጻሩ ህወሓት ከሰሰ። መንግስት የትግራይ ኢኮኖሚያዊ እንቅስቃሴ እንዳያገግም የሚያደርጉ ክልክላዎች ላይ ተጠምዷል ሲል ህወሓት በመግለጫው ጠቅሷል። ህወሓት በመግለጫው የኢትዮጵያ መንግስትን በትግራይ ክልል የተረጋጋ ኢኮኖሚያዊ እንቅስቃሴ እንዳይኖር ለሸቀጦች መንገድ በመዝጋት ነዳጅ በመከልከል የኢንቨስትመንት ስራዎች በመቋረጥ በሚሉና በሌሎችም ጉዳዮች ከሷል። እነዚህን የህወሓት ክሶችና ሌሎች ጉዳዮችን በተመለከተ ከኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ቢሮ ምላሽ ለማግኘት የተደረገው ጥረት አልተሳካም። በዜና መጽሔት ተጨማሪ ይኖረናል። የማዳበሪያ ዋጋ በከፍተኛ ዋጋ በመጨመሩ ምክንያት ዋና ዋና የምግብ እህሎች ላይ መረቱ እንደሚችሉ አርሶአደሮች አደሮች ለዶቼ ቬሌ ተናገሩ። እንደ አርሶአደሮቹ ገለጣ የዚህ ዓመት የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ሲነጻጸር በእጥፍ ጨምሯል። በዋጋው ከዕጥፍ በላይ መጨመር አርሶአደሮች ምሬታቸውን እየገለጡ ነው። በዋግ ምራ ብሔረሰብ አስተዳደር አንድ የዳህና ወረዳ አርሶአደርም በተመሳሳይ ምሬታቸውን ገልጧል። ቀዳለው ቄዳሴ ዘንድሮ በተለይ አይተ ተሰምቶ የማይታወቅ ነው። አንዷ ቁምጣ አንድ ሺ ስድስት መቶ ነበረ፣ አሁንማ አንዱ ቁምጣ ሶስት ሺ ስምንት መቶ ነው። በጣም ይከብዳል። ዝንሆነ የአሁኑ ነገር ምናልባት መግቡም እየተማረረ ያለው አስተያየታቸውን እንደሰጡ አርሶ አደሮች ከሆነ ከዚህ ቀደም እስከ ስምንት ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደር አሁን ባለው የዋጋ ጭማሪ መሰረት ከሁለት ኩንታል በላይ መግዛት አልቻለም። ያም በመሆኑ የእርሻ ማሳዎች ያለ ጥቅም እየቀሩ ነው ብሏል። አርሶ አደሮች አርሶ አደሩ ብዙም ለምግብ አገልግሎት የማያውለውንና ማዳበሪያ የማያስፈልገውን ግብጦ የተባለ የእህል አይነት ለመዝራት እየተገደደ እንደሆነ አንድ በሰሜን ጎጃም ዞን የአቸፈር ወረዳ አርሶ አደር ገልጧል። በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር ልማት አስተባባሪና የአማራ ክልል ግብርና ጽፈት ቤት የማዳበሪያ ዋጋ ከዶላር ዋጋ ከፍ ማለት ጋር ተያይዞ መጨመሩ ሁሉን ጠቅሷል። ክልሉ ድጎማ በማድረጉም የአንድ ኩንታል ማዳበሪያ ዋጋ ከስምንት ሺህ ብር እንዳይበልጥ መደረጉን ገልጧል። በዜና መጽሔት ተጨማሪ ዝርዝር ዘገባ ይኖረናል። ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ ዩናይትድ ስቴትስ እንዳይገቡ በፊርማቸው ያጸደቁት እገዳ ከዛሬ ሰኞ ማለዳ ጀምሮ ተግባር ላይ መዋል ቀጥሏል። ዜጎቻቸው ወደ ዩናይትድ ስቴትስ እንዳይገቡ እገዳ የተጣለባቸው ሀገራት አብዛኞቹ ከአፍሪቃ ናቸው። ኤርትራ፣ ሱማሊያ፣ ሱዳን፣ ቻድ፣ የኮንጎ ዲሞክራሲያዊ ሪፐብሊክ፣ ኢኳቶሪያል ጊኒ እና ሊቢያ ወደ ዩናይትድ ስቴትስ ዜጎቻቸው እንዳይገቡ እገዳ የተጣለባቸው አገራት ውስጥ ይገኛሉ። የጉዞ እገዳው ዜጎቻቸው ላይ ተግባራዊ የተደረገባቸው ቀሪዎቹ አምስት አገራት የመን፣ ኢራን፣ አፍጋኒስታን፣ ሚያንማር እና ሄይቲ ናቸው። ዩናይትድ ስቴትስ መንግስት ባለፈው ሳምንት ረቡ በአስራ ሁለት አገራት ዜጎች ላይ እገዳ ያስተላለፈው ዜጎችን ከውጭ አገራት አሸባሪዎች ለመከላከል በሚል ነበር ከዩናይትድ ስቴትስ ውጭ የሚኖሩና ቪዛ የሌላቸው የቡሩንዲ የቶጎ የሴራሊዮን የኩባ የላኦስ የቱርክሜንስታንና የቬኔዙዌላ ዜጎች ላይም ቁጥጥሩ እንዲጠብቅ ባለፈው አርብ ትእዛዝ መተላለፉ ይታወሳል አዲሱ እገዳ ቀደም ሲል ቪዛ ያላቸው ዜጎችን ቪዛ የሚሰርዝ አለመሆኑን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። ቀደም ሲል ቪዛ ያገኙ ዜጎች እገዳው ተግባራዊ ከተደረገበት ጊዜ በኋላ እንኳን ወደ ዩናይትድ ስቴትስ መጓዝ እንደሚችሉ የዜና ምንጩ አክሎ ጠቅሷል። ይህ ከቦን ከተማም የራይን ወንዝ አቅራቢያ የሚያሰራጨው የዶችቪሌ ሬዲዮ ዜና ነው። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ በካሊፎርኒያ ግዛት ተግባራዊ የሆነው የስደተኞች አሰሳ ተቃውሞ ቢያጭርም ለሦስተኛ ተከታታይ ቀን ቀጥሏል። የሎስ አንጀለስ ፖሊስ በሳምንቱ መጨረሻ ቀናት ቢያንስ 56 ሰዎች ማሰሩ ተዘግቧል። የስደተኞች አሰሳውና ከግዛቲቱ ጥያቄ ውጪ ሶስት መቶ ግድም የብሔራዊ ዘብ መሰማራታቸው በጸጥታ አስከባሪዎችና ሰልፈኞች መካከል ግጭቱን አባብሶታል። ፕሬዝዳንቱ ከበርካታ አስርት ዓመታት በፊት የጥቁሮችን መብት ለማስከበር ፌዴራል መንግስት የወሰደውን ብሔራዊ ዘብን ያሰማሩበት እርምጃ ከካሊፎርኒያ ግዛት ክስ አስከትሏል። የዋሽንግተን ዲሲ ወኪላችን አበበ ፈለቀ የተቃውሞ መበርታት ሁለት አበይት ምክንያቶች መሆናቸውን ጠቅሷል። የመጀመሪያው ምክንያት አካባቢው ያለው ሰው የፖለቲካ አመለካከቱ ከትራምፕ አስተዳደር ውሳኔ ጋር ስለሚቀረ ነው። ሁለተኛው ግን ነገር አበርዳለው ብለው ተጨማሪ ኃይል መላካቸው በራሱ ደግሞ ነገሩን አባብሶታል። ቁጥራቸው ወደ 500 የሚጠጋ ልዩ ስልጠና ያላቸው የዩናይትድ ስቴትስ ወታደሮች ወደ ሎስ አንጀለስ ለመሰማራት በተጠንቀቅ ላይ መሆናቸውም ተዘግቧል። የመንግስትን የስደተኞች ፖሊሲ በመቃወም ዛሬ በሎስ አንጀለስ እና ሌሎች የዩናይትድ ስቴትስ ከተሞች በርካታ የተቃውሞ ሰልፎች መታቀዳቸውም ተገልጧል። ሩሲያ ካለፉት ሶስት ዓመታት ወዲህ ታይቶ በማይታወቅ ሁኔታ ሌሊቱን ወደ ዩክሬን ከተሞች አምስት መቶ ግድም ሰው አልባ ጢያራዎችን ወይንም ድሮኖችን በማሰማራት ድብደባ ፈጸመች። ከድሮኖቹ በተጨማሪ ሩሲያ ሀያ ሚሳይሎችንም እሁድ ለሰኞ አጥቢያ ወደ ዩክሬን ከተሞች ማስወንጨፏን አሳውቃለች። የዩክሬን አየር ኃይል በበኩሉ 277 ሰው አልባ ጢያራዎችን እንዲሁም 19 ሚሳይሎችን አየር ላይ ማክሸፉን አሳውቋል። በጥቃቱ ህይወቱ ያለፈውም አንድ ሰው ነው ብሏል። አሶሲየትድ ፕሬስ የዩክሬን ጦር ሰራዊትን ማስተባበያ በሌላ ወገን ማጣራት አልተቻለም ብሏል። የእርዳታ ቁሳቁሶችን በጋዛ ሰርጥ ላሉ ነዋሪዎች ጭና የቀዘፈች ቃጫይ መርከብ ከአንድ ቀን ጉዞ በኋላ ከመጨረሻ ግቧ ከመድረሷ ትንሽ ቀደም ብሎ በእስራኤል ጦር ከጉዞዋ እንድታጎል ተደረገ። መርከቢቷ ላይ ስዊድናዊቱ አራማጅ ግሬታ ቱምበርግ እና ሌሎች አክቲቪስቶች ተሳፍሮ ነበር። ማድሊን የተሰኘችው የብሪታንያ ሰንደቅን የምታውለበልበው መርከብ ለፍልስጤሞች በሚቆረቆር ቡድን የምትንቀሳቀስ ሲሆን ትናንት መቅዘፍ የጀመረችው ከሲሲሊ ነበር። አስራ ሁለቱ አራማጆች በጋዛ ሰርጥ በከበባ ውስጥ የሚኖሩ ወደ ሁለት ሚሊዮን የሚጠጉ ሰዎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ለዓለም ግንዛቤ ለማስጨበጥ በሚል ነበር በመርከቢቱ የተሳፈሩት መርከቢቱን የእስራኤል ጦር በቁጥጥር ስር አውሎ ተሳፋሪዎቹ ወደ መጡበት እንዲመለሱ ይጠበቃል ማለቱ ተዘግቧል። የእስራኤል የውጭ ጉዳይ ሚኒስትር ማድሊን የተሰኘችው መርከብ ጉዞዋን እንድታቋርጥ የተደረገው እንደ ጎርጎሮስ አቆጣጠር ከ2007 ጀምሮ በጋዛ ሰርጥ አቅራቢያ ያልተፈቀደላቸው መርከቦች እንዳይገቡ ወደ ተከለከለበት የባህር መስመር ላይ በመገኘቷ መሆኑን ገልጿል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ መርከቢቱ ላይ ይገኙ የነበሩ ስድስት ፈረንሳዊ አራማጆች በአስቸኳይ ወደ አገራቸው መመለስ እንዲፈቀድላቸው ሲሉ አሳስቧል። የቱርክ መንግስት በበኩሉ የእስራኤል ጦር መርከቢቱን በዓለም አቀፍ ባህር ላይ ማስቆሙ የዓለም ሕግን የሚጥስ ነው ሲል አውግዟል። የመርከቢቱ ከጉዞ መታጎል ታጎል ዓለም አቀፍ ትኩረትን በመሳብ ላይ ነው። ይበልጥ ለጋዛ ትኩረት ለመሳብ በሚል አንድ ሺ ሰባት መቶ አራማጆችን የጫኑ አውቶቡሶች ከቱኒዚያ ወደ ግብፅ መጓዝ ጀምሯል። አራማጆቹ በግብፅ በኩል በራፋ ድንበር ወደ ጋዛ ለመሻገር ማቀዳቸው ተዘግቧል። ይህ ዶች ቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ህዝባዊ ወያኔ ሀርነት ትግራይ ህዋት የፌዴራል መንግስቱን በበርካታ ጉዳዮች ከሰሰ። የኢትዮጵያ መንግስት የፈረመውን የፕሪቶሪያ ስምምነት ውል ከማክበር ይልቅ በተቃራኒው ትግራይን የህውከት ማዕከል ለማድረግ አጠናክሮ መቀጠል መርጧል ሲል ህዋት በሳምንታዊ መግለጫው ጠቅሷል። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ በካሊፎርኒያ ግዛት ተግባራዊ የሆነው የስደተኞች አሰሳ ተቃውሞ ቢያጭርም ለሶስተኛ ተከታታይ ቀን ቀጥሏል። የስደተኞች አሰሳውና ከግዛቲቱ ጥያቄ ውጪ ወደ ሦስት መቶ ግድም የብሔራዊ ዘብ መሰማራታቸው በጸጥታ አስከባሪዎችና ሰልፈኞች መካከል ግጭት አጭሯል። የእርዳታ ቁሳቁሶችን በጋዛ ሰርጥ ላሉ ነዋሪዎች ጭና የቀዘፈች ቃጫይ መርከብ ከአንድ ቀን ጉዞ በኋላ ከመጨረሻ ግቧ ከመደረሷ ትንሽ ቀደም ብሎ በእስራኤል ጦር ጉዞ እንዲስተጓጎል ተደረገ። መርከቢቱ ላይ ስዊድናዊቷ አራማጅ ግሬታ ቱንበርግና ሌሎች አክቲቪስቶች ተሳፍሮ ነበር። ዜናው በዚሁ አበቃ። መልካም ጊዜ ጥናሽተልኝ።